አቶ ገዳም ፍስሀ ይባላሉ። በዙና ትሬዲንግ የደረሰባቸውን ችግር እንዲህ ይገልጹታል። የነበረን ቤት አሮጌ መኪና ሽጬ ሲኖ ለመግዛት እቅድ አውጥቼ በሶስት ወሩ ውስጥ ትረከባለ መኪና ሲኖ ተብዬ ሶስት መቶ ሰላሳ ሰባት ሺ አምስት መቶ ከፍዬ በውሉ መሰረት ልጠብቅ ቆየሁ። የዙና ድርጅት ባለቤት በመንግስት የመገናኛ ብዙኃን የመኪኖች ምስል እያሳዩ በሚያሰራጩት ማስታወቂያ መታለላቸውን የገለጹት አቶ መርሃ አድሰው 700 ሺህ ብር መበላታቸውን ከገለጹ በኋላ፣ ሚዲያው ያሌለ መኪና ቀርጾ ነበር ሲያቀርብ የነበረው ይሄ ሰውዬ አንድ ቀንም መኪና አምጥቶ እንዳላስረከበ ይታወቃል። ከአንድ ዓመት ከሶስት ወር በላይ የጠበቁ ሰዎች አሉ እና እነዚህ ሰዎችን አንድ ቀንም መኪና አላስመጣም። ግን የሰው መኪና ጅቡቲ ላይ አሳይቶ ነው በቴሌቪዥን በተደጋጋሚ በማሳወቅ። ሚዲያ ማስታወቂያ የሚሰሩም ሰዎች የሞራል ኃላፊነት አለባቸው። ገንዘብ ስለተከፈላቸው ብቻ ያልሆነ ነገር በማስተላለፍ ተጠቃሚው ጉዳት ላይ የሚጥል ነገር ማስቀመጥ የለባቸውም። ወይዘሪት ሀና ሰፋ በበኩሏ ተከታይን ብላናለች። በዙና ትሬዲንግ በኩል የተደረገብን ነገር ግማሽ ክፍያ ከፍላችሁ የባንክ ክፍያ ይደረግላችኋል፣ የባንክ እርዳታ ይደረግላችኋል። ግማሽ ክፍያ ከፍላችሁ መስራት እንደምንችል እድሉ እንደተመቻቸልን ያወቅ ነው። በማስታወቂያም ያየነው ነገር እሱን ነው። ከዛ ሄደን ከፍለናል እኛ የከፈልነው አምስት መቶ ሺ ብር ነው አንድ ሚሊየን ሶስት መቶ ሀምሳ ሺ ነው የመኪናው ዋጋ አምስት መቶ ሺውን ከፍለን አምስት መቶውን ደግሞ በባንክ በኩል ዞሮልን በሶስት አመት ክፍያ እንደምንከፍል ነው የተነገረን ከዛ መስከረም ስድስት ቀን ነው የከፈልነው ሁለት ሺ ስምንት ዓመተ ምህረት ከዛ በኋላ ግን በዘጠና ቀን ውስጥ እንደሚደርሰን ነበር የተነገረን ኢንፎርሜሽን ከዛ በኋላ ያለው ምንም በየሄድን በሄድን ቁጥር የሚሰጠን ምክንያት ዶላር አገር ውስጥ እንደሌለ በድርቁ ምክንያት ለእርዳታ እንደተጠቀሙበት መንግስት ዶላሩን ለርዳታ እንደተጠቀመበትና ዶላር እንደጠፋ ነው የተሰጠን ነገር። በዚህ ጉዳይ ላይ በአዲስ አበባ ከተማ የሕግ ምሁርና ጠበቃ የሆኑት አቶ አበበ መስፍንን አነጋግረናቸዋል። የንግድ ስራ ፈቃዱ ባለቤት ስለ ስራው በየጊዜው ወይ በተወሰነ ጊዜ መረጃ እንዲያቀርብ አግባብ ያለው ባለስልጣን ሲጠይቀው ግዴታ አለበት የማቅረብ። ስለዚህ ሰዎች ፈቃድ አውጥተው ስራዎችን ሲሰሩ፣ በተለይ ደግሞ እንደዚህ አይነት ብዙ ህዝብ የሚያንቀሳቀስ ብዙ ገንዘብ የሚንቀሳቀስበት ስራ ሲሆን ምን እየተሰራ ነው፣ በተሰጠ ፈቃድ መሰረት ነው እየሰራ ያለው ወይስ አይደለም ብሎ መቆጣጠር አለበት። ከመቆጣጠርም አልፎ በአዋጁ ራሱ በተሰጠው ስልጣን መሰረት ከአዋጁ ውጭ እየሰራ መሆኑ ቁጥጥር እያደረገ የማሸግ የመክሰስ ፍቃዱንም የመሰረት ስልጣን ሁሉ ለንግድ ምዝገባ ለንግድ ሚኒስቴር ነው የሰጠው፣ ለፍቃድ ሰጪው አካል። ይህ ሳይሆን ሲቀር ነው አሁን፣ የክትትልና የቁጥጥር መላላት ነው እንደዚህ አይነት ሁኔታዎችን እንዲፈጠሩ እያደረገ ያለው። የሸማቾች ጥበቃም አዋጅ ወጥተዋል። የሸማቾች ጥበቃ አዋጅም አንዱ ስራው የሚሆነው ይሄንን ነገሮችን ነው ማድረግ ያለበት። በቂ ጋራንቲ መስጠት አለባቸው። ግንኙነቱ ከባንክ ጋርም ከሆነ ከባንክ እና ከባንክ ብቻ መሆን አለበት ይሄ ስንና የቁጥጥር መላላት ነው እዚህ ደረጃ እያደረሰ ያለው የሚል እምነት ነው ያለኝ። ከዚህ ቀደምም አንድ የመኪና አስመጭ ግለሰብ በመቶ ሚሊዮኖች የሚቆጠር ብር ሰብስቦ ከአገር ወጥቷል። ሰሞኑ ደግሞ በተለያየ አገሪቱ አካባቢዎች ተመሳሳይ የማጭበርበር ስራ ሰርቶ ከ200 ሚሊዮን ብር በላይ ይዞ ሊሰወር የነበረ የተባለ ግለሰብ በደሴ ከተማ በቁጥጥር ስር መዋሉም እየተነገረ ነው። የአክሰስ ሪል ስቴት ጉዳይም በማውሳት መንግስት ለህዝቡ አስፈላጊውን ጥበቃ ማድረግ እንዳለበት አስተያየት ሰጪዎቹ አክለው ገልጿል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም